ሶሪ ዴቪድ፣ አይ ቶት ዩ ኖ አምሃሪክ ኑሜራልስ። ኔክስት ታይም አይ ዊል ቴል ዩ። እግዚአብሔርን እናመሰግናለን። አማርኛ ቁጥር የሚያቅ መስሎኝ ነው ዝም ያልኩት እና ለካ ገና መማር አለበት። እሺ፣ ዛሬ እንግዲህ የምናመለከተው ከዚህ በፊት አንድ ቃል ገብቼ ነበር መሰለኝ። የጳውሎስ ምኞቶች በሚል ርዕስ ሰባት የጳውሎስን ምኞቶች አብረን እንድንመለከታቸው አስቤ ነበር እና የመጀመሪያውን ምኞት ምኞት የጳውሎስ ምኞት የጳውሎስ ዲዛይር ነው የሚለው የእንግሊዝኛው ሀሳብ እና በቀጥታ እመኛለው የሚለው ዚህ 1962 ትርጉሙ ላይ በግሪኩና በእንግሊዝኛው በቀጥታ የለም፣ ግን በተዘዋዋሪ መንገድ እንድመስለው እንዳውቀው እንደዚህ የሚሉ ቃሎች የጳውሎስን የውስጥ መሻት የሚገልጹ ናቸው እና ብዙ ጊዜ እነዚህ እነዚህን ነገሮች በደንብ ብታጠኗቸው ሰባት በጣም ልዩ ልዩ የሆኑ የጳውሎስ ምኞቶች ወይም መሻቶች እንዳሉ እዚህ ፊልጵስዩስ ምዕራፍ 3 ላይ እንመለከታለን። አንዳንዶቹ ሌሎች ምዕራፎች ላይ ነው ያሉት፣ ግን ብዙዎቹ ስድስት የሚሆኑት እዚሁ ምዕራፍ 3 ላይ ነው ያሉትና በተከታታይ እናያቸዋለን። ባለፈው የጌታ ትንሣኤን በተመለከተ የትንሣኤውን ኃይል እንዳውቅ እመኛለሁ በሚል የትንሣኤውን ኃይል ማወቅ እንዴት አይነት ጠቃሚ ነገር እንደሆነ ለህይወት ለክርስትና ህይወት መሰረታዊ እንደሆነ ስንመለከት ነበር። አሁን ከዛው ጋር የተያያዘውን ጌታ ኢየሱስን ራሱን ማወቅ ጳውሎስ ይመኝ እንደነበረ እሱን ነው የምንመለከተው። ግን እንደ መግቢያ አንዳንድ ነገሮችን ብነግራችሁ ጥሩ ነው። ስለዚህ ዋናው ርዕሴ የጳውሎስ ምኞት፣ በተከታታይ ሰባቱንም እናያቸዋለን። የመጀመሪያውን አይተነዋል። ዛሬ ሁለተኛውን፣ አምስቱን ደግሞ እንደዚሁ እናያቸዋለን። ሐዋርያው በዚህ በፊልጵስዮስ መልእክት ላይ ናፍቆቱን በተመለከተ ነው የሚናገረው እና በእርግጥ የፊልጵስዮስ ምዕራፍ 3 ሲጀምር እንደ ኦቶባዮግራፊ ነው የጀመረው። ማለት የጳውሎስ ፐርሰናል የህይወት ታሪኩን ነው የጻፈው። ምን አይነት ሰው እንደነበረ፣ ዘሩ ምን እንደነበረ፣ ሃይማኖቱ ምን እንደነበረ፣ እንዴት ወደዚህ እምነት እንደመጣ እና ኦቶባዮግራፊ የግል የህይወት ታሪክ ነው ማለት ትችላላችሁ። እንደዛ ነው የገለጠው። ብዙ መጽሐፎቹ ላይ፣ ብዙ ጽሁፎቹ ላይ እንደዚህ አድርጎ ገልጧል። ለምሳሌ ገላትያ ምዕራፍ ሁለት ላይ፣ ምዕራፍ አንድና ምዕራፍ ሁለት ላይ ብትመጡ አስራ አራት አመት ሙሉ ያለፈበትን ነገር ሲናገር ታያላችሁ። እና የራሱን ታሪክ ገልጦ ነው። አሁን ሁለተኛ ቆሮንቶስ ጋር ብትመጡ ደግሞ የጳውሎስ የአገልግሎቱን አጠቃላይ ምንነት ምከታዊ የሆነ ንግግር ሲናገር ታያላችሁ። እንደዚህ ነው ያገለገልን፣ እንደዚህ ነው ያገለገልን፣ እንደዚህ ስላገለገልን ስህተት አልሰራንም፣ በፍጹም ማንንም አልበደልንም እያለ አሁንም ታሪኩን ይገልጣል። በጣም በጣም ጠቃሚ ነገሮች ናቸው እና እዚህ ጋር ዛሬ ታዲያ የምንመለከተው ይህንን ምኞቱን ነው። እኔ መግቢያ ላይ በእንግሊዝኛ ምኞቶች ተብለው የቀረቡት በአማርኛ ጥሩ ስሜት የለው ምኞት የሚለው ቃል እናንተ ታውቃላችሁ። ምኞት ሁልጊዜ ከአጢአት ጋር የተያዘ ነገር ነው። ምኞት የሚል ስም ለልጆቻቸው የሰጡ ሰዎች ትንሽ ተብለው እንደሚታዩም አውቃለሁ። ኢትዮጵያ ውስጥ ግን ምኞትን በተመለከተ የዲዛይር ዊሽ የሚለው ቃል ሁለት አይነት አመለካከቶች አሉት። አንደኛው ስጋዊና ሀጣታዊ ምኞት አለ። ሁለተኛው ደግሞ መንፈሳዊና ጠቃሚ ምኞት አለ። በዛ መልኩ ነው ማየት የሚገባን። አንዳንድ ጊዜ ኢትዮጵያ ውስጥ ይህን ቃል ተጠይቄ አቃለሁ። እኔ ምኞት የሚባለው ነገር እንደው ጥሩ ነው እንዴ ፓስተር? ብለው የጠየቁኝ ወጣት ልጆች አቃለሁ። አዎ ምኞት ጥሩ አስፔክት አለው። ለምሳሌ ጌታን ማገልገል መመኘት በጣም ጠቃሚ ነው። ጌታን ለመወከል መመኘት በጣም ጠቃሚ ነው። በአገል በቅድስና ለማደግ መመኘት መፈለግ በጣም ጠቃሚ ነው። አሁን እዚህ ጋር ጳውሎስ እንደ ምኞት ያቀረባቸውን ነገሮች ማሰብ በጣም ጠቃሚዎች ናቸው። ስለዚህ ጤናማ የሆነ ደግ የሆነ መልካም የሆነ ምኞት አለ እና የእኛን ምኞት የውስጣችንን ምኞት እዚህ ጋር ካለው ምኞት ጋር ማነጻጸር በጣም ጠቃሚ ሊሆን ይችላል። በመልእክቱ መጨረሻ ላይ ወደ መጨረሻ ስንመጣ እና የጳውሎስን ሰባቱን ምኞቶች ነው የምናየው። ዛሬ ሁለተኛው ነው እና በመጀመሪያ ግን የምጀምርበት ክርስቶስን የማወቅ ምኞቱን ነው። ሐዋርያው ቅዱስ ጳውሎስ ክርስቶስን ለማወቅ እመኛለሁ ነው ያለው። ቁጥር ሁለት ቁጥር አስርን ብትመለከቱ እንደዚህ ብሏል። በእርግጥ ከቁጥር ስምንት ጀምሮ ብናነበው ጥሩ ነው። እዚህ ጋር አዲስ ትርጉም አለኝ እኔ። አዎ ቁጥር ስምንት ያለ ጥርጥር ስለ ጌታዬ ስለ ኢየሱስ ክርስቶስ እውቀት ታላቅነት ነገሮችን ሁሉ እንደ ኪሳራ ቆጥራለሁ። ስለ እሱም ነገሮችን ሁሉ አጣሁ ክርስቶስንም እንዳገኝ እነሱን እንደ ጉድፍ ቆጠርኳቸው። ቁጥር አስር እርሱን እና የእርሱን ትንሣኤ ኃይል እንዳውቅ የመከራዎቹም ተካፋይ በሞቱም እንድመስለው እያለ ይቀጥላል። እና አሁን ቁጥር አስር ላይ የትንሣኤውን ኃይል እንዳውቅ ከሚለው ጋር አብሮ የተያዘው እርሱን ራሱን ክርስቶስን እንዳውቅ እመኛለሁ የሚለው ሐሳብ ነው። አንዳንድ ጥያቄዎች ይህንን በማሰብ ልናነሳ ይገባናል። ጳውሎስ ጌታ ኢየሱስን ያውቀው አልነበረም ወይ? አዎ ጌታ ኢየሱስ ክርስቶስን ጳውሎስ ያውቀዋል። አሁን እዚህ ጋር ያለው እንዳውቅ የሚለው ነገር ታዲያ ምን ምን ላይ ያተኮረ ነው የሚለውን ስናይ ይሄ ምኞት ለእኔና ለእናንተ በጣም ወሳኝና ጠቃሚ መሆኑን ያሳየናል። በእርግጥ ጳውሎስ ጌታ ኢየሱስ ክርስቶስን ያውቀዋል። ሐዋርያ ስራ ምዕራፍ 9 ላይ ስትመጡ ጳውሎስ ጌታ ኢየሱስ ክርስቶስን የሚከተሉትን ሰዎች በማሳደድ ለማሳሰር ወጥቶ እንደነበረ ከካህናት አለቆች ፈቃድ ይዞ ሰዎችን እየጎተተ ወደ ሆን ቤት ይጥል እንደነበረ፣ እንዲገደሉ ሁሉ ይሰጥ እንደነበረ ነው የምናውቀው። እዛ ላይ ደማስቆ መንገድ ላይ እየሄደ ነው ጌታ ኢየሱስ ከበኩለ ቀን በዛ በጠራራ ፀሐይ ተገልጦለት ጌታ ኢየሱስ ክርስቶስን እንደ ግላ ዳኙ ተቀበለ። ጌታ ኢየሱስን አወቀው። ጳውሎስ ጌታ ኢየሱስን ካወቀው በኋላ የጳውሎስ አመለካከት ሙሉ ለሙሉ ተለውጧል። የሕይወት አመለካከቱ ተለውጧል። እግዚአብሔርን የሚመለከትበት አመለካከት ተለውጧል። እምነቱ ሙሉ በሙሉ በክርስቶስ ላይ ተመስርቷል። አሁን አንድ ነገር ማወቅ አለብን። ክርስቶስ ኢየሱስን ለማመን ሰዎች ክርስቶስ ኢየሱስን በግል ማወቅ አለባቸው። ይሄ የክርስትና እምነት አሁን ከ15ኛው መቶ ክፍለ ዘመን በኋላም ከዛም በፊት እውነተኛው መጽሐፍ ቅዱሳዊ ክርስትና ትኩረቱ ሰዎች ጌታ ኢየሱስን በማወቅ ጌታ ኢየሱስን እንዲያምኑት በማድረግ ነው። ጌታ ኢየሱስን ማወቅ በጣም አስፈላጊ ነው። ጳውሎስ ጌታን አወቀው። ጌታን ካወቀው በኋላ ቅድም እንዳልኩት የእምነቱ መሰረት በክርስቶስ ላይ ሆኗል። ይህንን ደብዳቤ በጻፈበት ጊዜ በእርግጥ ጳውሎስ እስር ቤት ነበር። እስር ቤት የሚያውቀውን ጌታ ኢየሱስን ወክሎ ነው የታሰረው። በሚያውቀው በጌታ በኢየሱስ እምነት በመጽናቱ ነው የታሰረው። በእርግጥ ጌታ ኢየሱስን በማወቅ የማንም ሰው ሕይወት ይለወጣል እና የጳውሎስ ሕይወት በደንብ በደንብ ከውስጥ ወደ ውጪ ተለውጧል። ጌታ ኢየሱስ በሱ ህይወት ተገልጧል። ጌታ ኢየሱስ ክርስቶስን ያወቁ ሰዎች አንድ በህይወታቸው ከሚሆን ነገር ውስጥ አንዱ ነገር ኢየሱስ ክርስቶስ ባወቁት ሰዎች መገለጡ ነው። ጌታ ኢየሱስን የሚያገለግሉ ሰዎች እሱን የሚያውቁ ሰዎች መሆን አለባቸው አሁን አሁን ፓስተርነትና አገልግሎት በገንዘብ ላይ የተመሰረተ ሆኗል። እዚህ በተለይ አሜሪካ ውስጥ እናንተ የመጽሐፍ ቅዱስ እውቀት አለኝ ብላችሁ አንዳንድ ቦታ ለፓስተርነት ካመለከታችሁ፣ የተወሰኑ ነገሮች ካወቃችሁ ፓስተር አድርገው ሊቀጥሯችሁ ይችላሉ። ግን እውነተኛው የፓስተርነት አገልግሎትም ሆነ ማንኛውም አይነት አገልግሎት በክርስቶስ እውቀት ላይ የተመሰረተ መሆን አለበት። ጌታ ኢየሱስን የማያውቁ ሰዎች ጌታ ኢየሱስ በህይወታቸው አይገለጥም ጌታ ኢየሱስ ክርስቶስ በህይወታቸው ሊሰበክ አይችልም እና ጌታ ኢየሱስ ክርስቶስ በጳውሎስ በመታወቁ ጳውሎስ ጌታ ኢየሱስ ክርስቶስን ሰብኮታል፣ ጳውሎስ ጌታ ኢየሱስ ክርስቶስን አስተምሮታል። የጳውሎስ የህይወቱ ዓላማ የአገልግሎቱ ትኩረት መቶ በመቶ ከኢየሱስ ክርስቶስ ውጭ አልነበረም። እንዳውም ቆሮንቶስ መጽሐፍ ላይ እንዲህ ብሎ ጽፏል፣ እኔ ኢየሱስ ክርስቶስ ከመሰቀሉና ኢየሱስ ክርስቶስ ተሰቅሎ ካለበት መስቀል ውጪ ራሱን እውቀት የሚባለውን ነገርና ሌላውን ሰው ላላውቅ በህይወቴ ቆርጫለሁ ብሎ ተናግሮ ታውታላችሁ። ኢየሱስን ጌታ ኢየሱስን ሐዋርያው ቅዱስ ጳውሎስ በሚገባ አውቆት ነበር። ጌታ ኢየሱስ ክርስቶስ የሐዋርያው የቅዱስ ጳውሎስ የልቡ ደስታ ሆኖለት ነበር። ያ የህግ አጠቃላይ እስራት በህግ በውስብስብ ህግ በኩል እግዚአብሔርን ደስ ማሰኘት የሚባለው ነገር አንድም ቀን ለጳውሎስም ሆነ ለፈሪሳውያን፣ ወይም ደግሞ የህግ እና ይሄ ሌጋሊስቲክ የሆነ እምነት ተከታዮችን አንድም ቀን አርክቷቸው አያውቅም። ልባቸውን ደስታና ሰላም ሰጥቷቸው አያውቅም። ኦርቶዶክሶችን ማየት ትችላላችሁ፣ ካቶሊኮችን ማየት ትችላላችሁ፣ ጆሆቫ ዊትነሶችን ማየት ትችላላችሁ። ማንኛቸውም የልብ ሰላምና እርካታ አግኝቶ አያውቁም። ጳውሎስ በኢየሱስ ክርስቶስ እውቀት ያገኘው አንዱ ትልቅ እፎይታ የልብ ሰላምና ደስታ ነበር። ጌታ ኢየሱስን ያወቁ ሰዎች እንደዚህ ነው የሚሆንላቸው። አዎ፣ ጳውሎስ ክርስቶስን አውቆታል። እንዲሁም ቁጥር ስምንት ላይ ያነበብኩላችሁን ቃል እንደገና ብንመለከተው የጌታዬ የኢየሱስ ክርስቶስ እውቀት ታላቅ ከመሆኑ የተነሳ፣ የኢየሱስ ክርስቶስን የጌታዬን እውቀት የላቀ ከመሆኑ የተነሳ ማንኛውንም ነገር ከኢየሱስ እውቀት ጋር ሳመዛዝ ነው። ማንኛውንም ነገር ሃይማኖቴን፣ ዘሬን፣ እውቀቴን ችሎታዬን፣ ሀብቴን፣ ምኔን በሙሉ ከኢየሱስ እውቀት ጋር አሳወዳድረው ዜሮ ነው ብሎ ነው የተናገረው። እንዳውም እንደ ጉድፍ የሚቆጠር ነው ብሎ ነው የተናገረው። የጌታ የኢየሱስ ክርስቶስ እውቀት፣ ጌታ ኢየሱስ ክርስቶስን ማወቅ ከእውቀት ሁሉ የላቀ፣ ከሕይወት ሁሉ የላቀ፣ ከምንም ነገር በላይ የላቀ፣ እጅግ በጣም ክቡር የከበረ ዘላለማዊ፣ ጊዜያዊ ያልሆነ እውቀትና አስደናቂ ትውውቅ ነው። እግዚአብሔር ስለዚህ እውቀት የተመሰገነ ይሁን። ይህንን እውቀት ነው ጳውሎስ ቀጥሎ እመኘዋለሁ ያለው። እና በሁለተኛ ነጥቤ ላይ የምናገርበት ሀሳብ የጳውሎስ የአሁኑ ምኞት የሚለውን ነው። እና ቁጥር አስር ላይ እሱንና የእሱን ትንሣኤ ኃይል እንዳውቅ። ይሄ ነው ምኞት ያለበት አነጋገር እንዳውቅ የመከራዎቹም ተካፋይ በሞቱም እንድመስለው። እነዚህ እንደ እንደ እንደ የሚሉት ቃላት በተከታታይ የተቀመጡት ሀረጎች የጥልቅ ፍላጎቱን ወይም ምኞቱ መግለጫዎች ናቸው። እንዲሆንልኝ እንዲሆንልኝ እንዲሆንልኝ፣ እንዲሳካልኝ የሚል አባባልና አነጋገር ነው። እሱን እንዳውቅ የሚለው ጥልቅ ፍላጎቱን የጳውሎስን ያሳያል ግን አሁንም ቅድም እንዳልኩት እዚህም ጋር አንድ ጥያቄ መጠየቅ እፈልጋለሁ። የምጠይቀው ጥያቄ በጣም ይጠቅማል ብዬ አስባለሁ። አሁን እንደዚህ እናስብ። አንድ የምታውቁት ሰው አለ በደንብ የምታውቁት ሰው፣ ወይም ደግሞ አንድ በደንብ የምታውቁት ነገር አለ። እግዚአብሔርንም እንኳን ሊሆን ይችላል። እግዚአብሔርን ታውቃላችሁ ብዬ ላስብ። አዎ እዚያ ያለ ነው፣ እግዚአብሔርን እናውቃለን። ግን የምታውቁትን ነገር ማወቅ እፈልጋለሁ ብላችሁ ብትናገሩ ማንም ሰው ምን ማለቱ ነው ምን ማለቷ ነው ማለቱ አይቀርም። ለምሳሌ ባልና ሚስት የሆናችሁ ሰዎች እዚህ ሚስት ያላችሁ ባል ያላችሁ ሰዎች ብትኖሩ ባሌን ላውቀው እፈልጋለሁ ብትሉ እስካሁን አታቂውም እንዴ የሚል ጥያቄ ሊነሳ ይችላል። እና ጳውሎስ ምን ማለቱ ነው አሁን እንዳውቀው ፈልጋለሁ ብሎ ሲናገር ይህንን ጥቂት ቆቆም ብለን ማሰብ አለብን። ሀሳቡ ጳውሎስ የሚለው የማውቀውን እሱን እንደገና ማወቅ እፈልጋለሁ የሚል አይነት ሀሳብ ነው። ሀሳቡ አስደናቂ ነው፣ በራሱ አስደናቂ ነው። ምክንያቱም የማውቀውን ኢየሱስን የማውቀው በተወሰነ መንገድ ነው በተወሰነ መልክ ነው፣ ሙሉ በሙሉ አይደለም ኢየሱስን አዎ አውቀዋለሁ፣ ግን ሙሉ በሙሉ አይደለም የሚል ሀሳብ ያለው ይመስላል ስለ ክርስቶስ ገና ብዙ የሚታወቁ ነገሮች መኖራቸውን የሚገልጥ ይመስላል። አሁን እየጻፈ ያለው ከእስር ቤት ነው። እስር ቤት ውስጥ ያለ ሰው የሚመኘው ነገር ከእስር ቤት መፈታት ነው። ፍርድ ቤት ቀርቦ ነገሩ ተወስኖ፣ ወይ ቅር፣ ወይ ሙት፣ ወይ ደግሞ ተፈታ የሚለውን መጠማት ነው። ግን ጳውሎስ አሁንም እስር ቤት ውስጥ ሆኖ የሚመኘው ክርስቶስን ማወቅ ነው። የማውቀውን የበለጠ ማወቅ ነው የምፈልገው። ይሄ የሚጠቁመው አንድ እውነታ አለ። ይህንን እውነታ ከዚህ ከመልእክቴ ማስታወሻ ላይ ባነብላችሁ ጥሩ ነው። ጳውሎስ ስለ ክርስቶስ ሁሉን አውቄ ጨርሻለሁ የሚል መንፈስ የለውም። ይህንን ሳስብ አሁን እዚህ በአበሻው አገልግሎት ውስጥ አንዳንድ የታወቁ አገልጋዮች አሉ እና አንዳንድ ጊዜ በጣም በጣም ማይገባ ነገር ሲናገሩ የሰማኋቸው አሉ። በጣም ታዋቂ አገልጋዮች ናቸው። ለምሳሌ አንዱ የመዝሙር ዘዳግም ላይ ዘዳግም 29 29 ነው ሙሴ ምን አለ እግዚአብሔር እኛ ምንድን ያለው 29 29 ላይ ያለውን ቃል ሲናገር እግዚአብሔር ስለ እግዚአብሔር ሁሉን ነገር ያውቃል እኛ የምናውቀው የተወሰነውን ነው የተገለጠውን ነው። ሚስጥሩ ግን ለእግዚአብሔር ነው ብሎ ተናግሯል። እና አንዱ ሰው ሲናገር ሙሴ ያን ጊዜ ሚስጥሩ ለእግዚአብሔር ነው ብሎ እንደ ስንፍና ንግግር ነው የተናገረው እኛ ግን ሁሉን ነገር እናውቃለን ብሎ ነው የተናገረው። ይህ ስተት ነው፣ ስድብም ነው። ሙሴ እኛ የተገለጠውን ነው የምናውቀው ሚስጥሩ ግን ለእግዚአብሔር ነው ብሎ ሲናገር እኛ ማናቃቸው በጣም ብዙ ስለ እግዚአብሔር የማናቃቸው ነገሮች መኖራቸውን የእግዚአብሔርን እቅድ የእግዚአብሔርን ፕላን እዚህ መሆናችንን ከዚህ በኋላ ምን እንደሚሆን ብዙ ማናቃቸው ነገሮች አሉ። እግዚአብሔር ግን የመጨረሻውን ከመጀመሪያው የሚያውቅ አምላክ ነው። ሐዋርያው ቅዱስ ጳውሎስ ለዚህ እውነት ምስክር ነው። እንዳውም አንደኛ ቆሮንቶስ ምዕራፍ 13 ላይ እኛ የምናውቀውን ነገር የምናውቀው በከፊል ነው እኛ የምናውቀውን ነገር የምናውቀው በድንግዝግዝ መስተዋት ውስጥ ፊቱን እንደሚያይ ነው። ጥርት አድርጎ ሊያቅ እንደማይችል አይነት ሰው ነው። ልናውቅ አንችልም ማለት አይደለም ግን፣ ብዙም ማናውቃቸው ነገሮች አሉ ለማለት ነው እና ሐዋርያው ቅዱስ ጳውሎስ አውቄ ጨርሻለሁ የሚል መንፈስ የለውም። ክርስቶስን አውቄ ጨርሻለሁ ብሎ አያውቅም። ከእውቀት ከፍለን እናውቃለን ስለዚህ ስለ ክርስቶስ በጣም ብዙ ለማወቅ እንደፈለገ ታያላችሁ። ገናም ገናም ገናም ስለ ክርስቶስ ማወቅ እፈልጋለሁ። ስለ ክርስቶስ ብዙ ነገር አላውቅም። ገና ብዙ ነገር ማወቅ እፈልጋለሁ። የስብዕናውን ክብር ሰው የሰውን ስጋ ለብሶ የመገለጡን ሚስጥር፣ አዎ ሰብኬዋለሁ፣ ተናግሬዋለሁ፣ የተወሰነ መንገድ አውቄአለሁ፣ ግን ያንን ውሳኔ አሁንም አሁንም ማወቅ እፈልጋለሁ የጸጋውን ባለጠግነት የክርስቶስ ኢየሱስ የጸጋ ባለጠግነት ከመታወቅ የሚያልፍ እንደሆነ ጳውሎስ ራሱ ገልጧል እና የጸጋውን ባለጠግነት ሰዎችም በጸጋው የመማሩ ይቅር የማለቱ ያ አስደናቂ አሰራር እንዴት እንደሆነ ማወቅ እፈልጋለሁ። በቅርቡ እዚህ ለተጠመቁ ወጣቶች ደህንነት የሚባለውን ነገር ሳስተምራቸው፣ እኔ ደህንነት የሚባለው ነገር የሚገባኝ እንደዚህ ሆኖ ነው። እግዚአብሔር ሰውን ለማዳን በጥበቡ ሁሉ በእውቀቱ ሁሉ በችለቷ ሁሉ እግዚአብሔር ሰውን ለማዳን ያገኘው መንገድ የጥበቡ ውጤት የሆነ አንድ መንገድ ብቻ ነው። ያም ሰዎች በክርስቶስ ኢየሱስ አምነው ወደ እግዚአብሔር መምጣታቸውን ነው። ያንን ለማድረግ ደግሞ ክርስቶስ ከአብ ከወልድ ከመንፈስ ቅዱስ አንዱ የሆነው ወልድ የሰውን ሥጋ ለብሶ ከቅድስት ድንግል ማርያም ተወልዶ በመስቀል ላይ ተሰቅሎ ለሰዎች መሞት ነበረበት። ያ የእግዚአብሔር ጥበብ ነው። የደህንነት ጥበብ ነው። በጣም አስደናቂ ከአይምሮ በላይ የሆነ ጥበብ ነው። ይህንን ነው እንደገና እንደገና ለማወቅ ፈልጋለሁ ብሎ ጳውሎስ የሚናገረው የስራውን አስደናቂነት ሐዋርያው ቅዱስ ጳውሎስ ፊልጵስዮስ መልእክትን ሲጽፍ ሮም እስር ቤት ነበር ብያችኋለሁ። ሮም እስር ቤት ውስጥ እንዲህ አይነት ነገሮች ነው እግዚአብሔር ያደርግ የነበረው። አሁን የፊልጵስዮስ የመጨረሻውን ምዕራፍ ብትመለከቱ አንድ በጣም አስደናቂ የሆነ ነገር በመጨረሻው ምዕራፍ ቁጥር 21ና 22 ላይ ተናግሯል ጳውሎስ። ላንብብላችሁ ምዕራፍ አራት ነው። ለቅዱሳን ሁሉ በክርስቶስ ኢየሱስ ሰላምታ አቅርቡ። ከእኔ ጋር ያሉት ወንድሞች ሰላምታ ያቀርቡላችኋል። ቅዱሳን ሁሉ ይልቁንም አለና ከቄሳር ቤት የሆኑት ሰላምታ ያቀርቡላቸዋል። ምን አይነት ነገር ነው? ከቄሳር ቤት ሰዎች አምነዋል? አዎ ከቄሳር ቤት ሰዎች አምነዋል። ቄሳር የሮም ንጉስ፣ የሮም ገዢ፣ እሱ ቤት ውስጥ ያሉ ሰዎች ጳውሎስ እስር ቤት ውስጥ ተቀምጦ ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው ተቀብለዋል። አስደናቂ ነው። የእግዚአብሔር ስራ፣ የክርስቶስ ስራ፣ እስር ቤት በመሆኔ ውጪ እየተሰራ ያለው ስራ። ይህንን እንደገና እንደገና ክርስቶስን በማወቅ ላውቀው እፈልጋለሁ። አንዳንድ ሰዎች ክርስቶስን አውቀው የጨረሱ የሚመስላቸው ብዙ ሰዎች አሉ። ገና አላወቅ ነውም ልናውቀው ይገባናል። ሙሉ ለሙሉ አላወቅ ነውም ያወቅነው ሰዎች አለን። አዎ አውቀናል፣ ግን ሙሉ ለሙሉ አላወቅነውን የባህሪውን የላቀ ተፈጥሮ የመንግስቱን ግርማ ጌታ ኢየሱስ ክርስቶስ ባለ ግርማ፣ ባለ ሞገስ፣ ባለ ልዩ ክብር ነው። ይህንን ክብሩን፣ ታላቅነቱን በሰው አይምሮ አንደበት ሊገለጥ የማይችለውን ነገር በሙሉ ላውቅ እፈልጋለሁ። የጳውሎስ ናፍቆት አስደናቂ ነው። እኔ ይህንን ጥያቄ ለእናንተ መጠየቅ እፈልጋለሁ። ጌታ ኢየሱስ ክርስቶስን እንደ ግል አዳኛችን በተቀበልንበት ጊዜ የሆነ መጠን አውቀነዋል። ልክ ነው፣ አውቀነዋል፣ እግዚአብሔር ይመስገን። ግን በዛ እውቀት እንድንቀር እንፈልጋለሁ ነው ጳውሎስ የሚለው። በመጀመሪያ ባወቅኩት እውቀት ልቀጥል፣ ልኖር፣ እስከ ዘላለም ልቆይ አልፈልግም። ማደግ እፈልጋለሁ፣ እሱም በማወቅ እንደገና በማወቅ እንደገና በማወቅ ወደ እውቀቱ ምጥቀት ውስጥ መሄድ መገስገስ እፈልጋለሁ እያለ ሲናገር ነው የምንመለከተው። እና አዎ ወገኖች ኢየሱስን በማወቅ ማደግ አለብን። እግዚአብሔርን በማወቅ ማደግ አለብን። ይህንም በተመለከተ የመጽሐፍ ቅዱስን ትኩረት ላሳያችሁ እፈልጋለሁ። በሶስተኛ ነጥቤ ላይ የመጽሐፍ ቅዱስ አጠቃላይ ትኩረት፣ ሰዎች መጽሐፍ ቅዱሳዊው እምነት ላይ ስንመጣ እግዚአብሔርን ማወቅ የመጽሐፍ ቅዱስ አጠቃላይ የመልእክቱ መርሆ ዋና ነጥብ እንደሆነ እንድንገነዘብ እፈልጋለሁ እግዚአብሔርን እንዲያውቁ ማድረግ የመጽሐፍ ቅዱስ ማዕከላዊ አስተምህሮ ነው ሰዎች በሙሉ ስለዚህም ጳውሎስ በጸሎትና በመልእክቱ ሰዎች እንዲኖራቸው ይህንን ሲገልጥ በተደጋጋሚ ታያላችሁ በእርግጥ አንድ ነገር ብነግራችሁ መልካም ነው እግዚአብሔር የሚባለው አምላክ መታወቅ የሚፈልግ ነው። ደግሞም የሚታወቅ ነው። እግዚአብሔርን እኛ ሳናውቅ ልናመልከው አንችልም። ሳያውቁ እግዚአብሔርን የሚያመልኩ ሰዎች በሙሉ እግዚአብሔርን ከጣዖት ሊለዩት አይችሉም። እግዚአብሔርን ማወቅ አስፈላጊ ነው። ስለዚህ መጽሐፍ ቅዱስ በብሉይ ኪዳንም በአዲስ ኪዳንም እግዚአብሔርን እንድታውቁ፣ እግዚአብሔርን ማወቅ አስፈላጊ ነው የሚሉ ነገሮች በተደጋጋሚ ሲነገሩ ታያላችሁ። እና አንዳንዶቹም ብጠቅስላችሁ ጥሩ ነው። መጀመሪያ ከሐዋርያው ከቅዱስ ጳውሎስ ልጀምር። ኤፌሶን ምዕራፍ አንድ ላይ ሐዋርያው ቅዱስ ጳውሎስ ለኤፌሶን ሰዎች ሲጸልይ እንዲህ ብሎ ተናግሯል። ስለ እናንተ እያመሰገንሁ ስጸልይ፣ ስለ እናንተ ማሳሰብን፣ ስለ እናንተ መጸለይን አልተውም አለና የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እሱን በማወቅ የጥበብንና የመገለጥን መንፈስ እንዲሰጣችሁ እለምናለሁ። እኔ የምጸልየው አንድ ነገር ነው። ለራሱ የሚመኘውን ነው ለሰዎች እየጸለየ ያለሁ። በአሁኑ ጊዜ ሰዎች የሚጸልዩት ጸሎት እና ጳውሎስ እየጸለየ የነበረው ጸሎት መቶ በመቶ የተለያየ ነው እንደምታዩት፣ ሰዎችን የኤፌሶንን ሰዎች፣ የተለያየ ቦታ ያሉ አምላኪዎችን ጳውሎስ የሚናገረው እሱን እንድታውቁ ነው የምጸልየው። አምናችኋል በሱ ግን፣ ሙሉ በሙሉ እሱም ማወቅ አለባችሁ። የአንድ የአማኝ ህይወት እየተለወጠ እየተለወጠ በምንም ነገር ምንም ነገር ሳይፈራ ሊኖር የሚችለው እግዚአብሔርን መቶ በመቶ ማወቅ ሲችል ነው። ስለዚህ እሱን በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ እለምናለሁ። አንዳንድ ነገሮችን ተናግሬያለሁ። ይህንን ጥቅስ በተመለከተ አንዳንድ ሰዎች የመገለጥና የጥበብ መንፈስ ኖሯቸው እግዚአብሔርን ባያውቁ፣ ጀስት አስቡ ምን ሊሆኑ እንደሚችሉ። እግዚአብሔርን ሳያውቁ ሰዎች የጥበብና የመገለጥ መንፈስ ቢኖራቸው ትቢተኞች ነው የሚሆኑት። በጥበብና በመገለጥ መንፈስ ነጋዴዎች ነው የሚሆኑት። ይህንን በደንብ አይተናል። እግዚአብሔርን በማወቅ የሚመጡ ማንኛውም መንፈሳዊ ስጦታዎች ለእግዚአብሔር ክብር፣ ለሰዎች ጥቅም የሚውሉ ነው የሚሆኑት እና ጳውሎስ ትኩረቱን ተመልከቱ የኢየሱስ ክርስቶስን አምላክና አባት እሱን በክርስቶስ ኢየሱስ በኩል እንድታውቁ ነው። ክርስቶስን ስታውቁ እግዚአብሔር አብን ደግሞ መንፈስ ቅዱስን ታውቃላችሁ የሚል ሀሳብ ነው ያለው። ምዕራፍ ሦስት ላይ ኤፌሶን ላይ እንደዚሁ ሌላ አስደናቂ ነገርን ሲናገር ታያላችሁ። ከቁጥር 14 እስከ 19 ያለውን ላንብብላችሁ። ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ። በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ፣ ክርስቶስም በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ አለና የእናንተ ስርና መሰረት በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር ስፋቱ፣ እርዝመቱ ከፍታው ጥልቅነቱ ምን ያህል መሆኑን ለማስተዋል ከመታወቅም የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እንደ እግዚአብሔር ፍጹም እስከ እግዚአብሔር ፍጹም ሙላት ድረስ ደርሳችሁ ትሞሉ ዘንድ ብሎ ይናገራል። የክርስቶስን ፍቅር እንድታውቁ፣ ከመታወቅ የሚያልፈውን እንድታውቁ። ይሄ ስፋቱ፣ ጥልቀቱ፣ ርዝመቱ ምን ያህል መሆኑን ከመታወቅ የሚያልፈውን ግን እንድታውቁ ነው የምመኘው ብሎ ነው የሚናገረው። እና አማኞች እግዚአብሔርን ማወቅ አለባቸው። መጽሐፍ ቅዱስ እውነተኛ አማኞች እግዚአብሔርን እንዲያውቁ የሚያበረታታ የሚገፋፋ ትልቅ አስደናቂ መልእክት ያለው መጽሐፍ ነው። ለዚህ ነው እኔ በተደጋጋሚ እዚህ ቦታ የክርስቲያን አምልኮ ክርስቲያኖች ሲሰበሰቡ የእግዚአብሔር ቃል በግልጥነት የማይነገርበት የማይሰበክበት ደግሞም የማይገለጥበት ከሆነ አምልኮ አይደለም። ሰዎች እግዚአብሔርን እንዳያውቁ ከፍተኛ እንቅፋትና መጋረጃ እየተደረገባቸው ነው ያለው ማለት ነው እና አንዳንድ ቦታ በጣም ረጃጅም ዝማሬዎች የሚደረጉት ዝማሬዎች በሙሉ ሰው እግዚአብሔርን እንዳያቅ የተደረገ ዘመቻ ነው የሚመስለው። መጽሐፍ ቅዱሳችን ግን እግዚአብሔርን እንድናውቅ ነው የሚናገረን። መጽሐፍ ቅዱስ እግዚአብሔርን እንድናውቅ የሚናገረው እግዚአብሔርን ማወቅ በጣም ጠቃሚ ከምንም ነገር በላይ ስለሆነ ነው። ሌላ ጥቅስ ላንብብላችሁ። ቆላስያስ ምዕራፍ ሁለት ላይ ሐዋርያው ቅዱስ ጳውሎስ አንድ ነገር ተናግሯል። ከቁጥር አንድ እስከ ሶስት ስለ እናንተ በሎዶቅያ ስላሉት እና በሎዶቅያ ስላሉት ፊቴንም በስጋ ስላላዩት ሁሉ እንዴት ያለ ትልቅ መጋደል እንዳለኝ ልታውቁ እወዳለሁ አለና ልባቸው እንዲጸናና በፍቅርም ተባብረው በማስተዋል ወደሚገኝበት ወደ መረዳት ባለጠግነት ሁሉ እንዲደርሱ የእግዚአብሔርንም ሚስጥር፣ እርሱንም ክርስቶስን እንዲያውቁ እጋደላለሁ። ታያላችሁ፣ የጳውሎስ ምኞት ለእናንተ ጸልያለሁ፣ በጸሎቴ ተጋድሎ ላይ ነው ያለሁት ለምንድን ነው የምጋደለው? እናንተም በሎዶቅያ ያሉትም ፊቴን ከዚህ በፊት ስሰብክ ስናገር ያላዩት በሙሉ ክርስቶስን እንዲያውቁ ነው የምጋደለው። እጸልያለሁ በጣም እና አገልግያለሁ። አዎ፣ ግን አሁንም የምጸልየው እግዚአብሔርን ጌታ ኢየሱስ ክርስቶስን እንድታውቁ ነው። ኢየሱስ ክርስቶስን ማወቅ በክርስትና እምነት የሚያልቅ ነገር አይደለም። ጀምረናል እያወቅን እያወቅን እንድንቀጥል እግዚአብሔር አምላካችን ይፈልጋል። ምክንያቱም ያለንበት ዓለም የምንኖርበት ዘመን እግዚአብሔርን ከማወቅ ወደ ተለያየ ነገር እውቀት የሚገፋፋና የሚወስድ በመሆኑ ነው። ቅድም በዚህኛው በንዑስ ርዕሴ ላይ የመጽሐፍ ቅዱስ ትኩረት ነው እግዚአብሔርን ማወቅ ብያችኋለሁ እና እውነት ነው። የመጽሐፍ ቅዱስ ትኩረት ነው ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 17 ላይ ጸሎቱን የሊቀ ካህንነት ጸሎት ብለን የምንጠራውን በጸለየበት ጊዜ በጣም አስደናቂ ነገር ተናግሯል። ከቁጥር አንድ እስከ ሶስት ያለውን ላንብብላችሁ። ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳ እና እንዲህ አለ፣ አባት ሆይ ሰዓቱ ደርሷል። ልጅህ ያከብርህ ዘንድ በስጋም ሁሉ ላይ ስልጣን እንደሰጠኸው ለሰጠኸው ሁሉ የዘላለምን ህይወት ይሰጣቸው ዘንድ ልጅህን አክብረው አለና ቁጥር ሶስት እውነተኛ አምላክ ብቻ የሆነህ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ህይወት ናት። በጸሎቱ ነው ጌታ ኢየሱስ የተናገረው። የዘላለም ህይወት የሚባለው ነገር ያውጠነጠነውና ያለው ወይም በቀጥታም በተዘዋሪ መንገድ ተቆራኝቶ ያለው እግዚአብሔርንና ጌታ ኢየሱስን በማወቅ ነው ነው ያለው። ተመልከቱ። በጸሎት ነው ጌታ ኢየሱስ የተናገረው እውነተኛ አምላክ ብቻ የሆነ አንተን የላከውንም ኢየሱስ ክርስቶስን እንዲያውቁ ይህች የዘላለም ህይወት ናት። ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ ነው የጸለየው። ለእኛም ነው የጸለየው። ግን የጸለየው ጸሎት ምንድን ነው የሚለው? አንተንና እኔን እንዲያውቁ ነው። ማንነታችንን፣ ክብራችንን፣ አስደናቂ ከሰው የተለየን መሆናችንን በሰው ህይወት ውስጥ ድንቅና ታላቅ ነገር መስራት መቻላችንን፣ እቅዳችንን፣ አላማችንን፣ የዘላለም ፈቃዳችንን ይህንን በሙሉ ፓኬጅ ውስጥ አለ እንዲያውቁ ነው የምጸለየው። ጌታ ኢየሱስ የጸለየው ጸሎት ይሄንን ነው። ታያላችሁ እንዴት የመጽሐፍ ቅዱስ ትኩረት እንደሆነ። እግዚአብሔርን ማወቅ፣ ጌታ ኢየሱስን ማወቅ። ጳውሎስ የተመኘው ይሄንን ነው እሱን ማወቅ ነው የምፈልገው። የማውቀውን ለማወቅ ነው የምፈልገው። የበለጠ ለማወቅ ነው የምፈልገው። ባለፈው የትንሣኤውን ኃይል ማወቅ የሚለውን ነገር ስናገር እውቀት የሚለውን ቃል ትርጉም ጠቀስ አድርጌ ነበር። እውቀት የሚለው ቃል በግሪክ ቋንቋ ሁለት ቃሎች አሉ። አንደኛው የአይምሮ እውቀት ነው። ሁለተኛው የተግባር እውቀት ነው። ይህ የተግባር እውቀት የሚባለው እውቀት ኤክስፔሪያንሻል ኖሌጅ የሚባለው ነው። በተግባር በህይወት የምናውቀው ነገር ማለት ነው። በተግባር በህይወት ልምምዴ፣ በህይወት እንቅስቃሴ፣ በህይወት ጉዞዬ በየቀኑ እንዳውቀው ክርስቶስን የሚል ምኞትና ናፍቆት እንደሆነ ነው የምናየው ግን ብሉይ ኪዳን ላይ መሄድ አለብን። ብሉይ ኪዳን ላይ እግዚአብሔርን ማወቅ እንደ ትኩረት ተነግሮ ተሰብኮ በትምህርት መልክ ተሰጥቶ ነበረው የሚለውን ጥያቄ ስትጠይቁ ነህሚያ ምዕራፍ 8 ቁጥር 8 ላይ መልሱን ይሰጠናል። ነህሚያ ምዕራፍ 8 ቁጥር 8 ላይ፣ እዚህ ስላይዴ ላይ ጽፌዋለሁ፣ እንደዚህ የሚል ቃል ታገኛላችሁ። ነገሩ እዝራ የሚባለው የእግዚአብሔር ሰው ያደረገውን ነገር ነው የሚናገረው። እና ከነህሚያ ምዕራፍ 8 ቁጥር 8 በላይ ያሉትን ብትመለከቱ ሰው በየቀኑ የቀን ሩብ ማለት ስድስት ስድስት ሰዓት ማለት ነው እየተሰበሰበ የእግዚአብሔር ቃል ሲነበብ እንዲሁ ሲነበብ ይሰማ ነበር ሰው እና በዛ ሁኔታ ውስጥ ነህሚያ እዝራ ያደርግ የነበረውን ነገር ላንብብላችሁ የእግዚአብሔርንም ሕግ መጽሐፍ አነበቡ። እዝራም እንግዲህ እያነበቡ እያነበቡ እዝራ ደግሞ እየተነበበ ትምህርት ይሰጥ ነበር። እዝራም እግዚአብሔርን ማወቅ ያስተምርና ያስታውቅ ነበር። ሕዝቡም የሚነበበውን ያስተውሉ ነበር ይላል። እና በየቀኑ እየተሰበሰቡ እየተነበበ የእግዚአብሔር ቃል እዝራ ደግሞ እዝራ ደግሞ ጸሐፊው እዝራ የተባለው እዝራ መጽሐፈ እዝራን የጻፈው እዝራ እዝራ ደግሞ ምን ያደርግ ነበር? ሰውን እግዚአብሔርን ማወቅ አስፈላጊ ነው፣ እግዚአብሔርን ማወቅ የሚቻለው በዚህና በዚህ መንገድ ነው፣ እግዚአብሔርን ማወቅ የሚቻለው እንደዚህ ነው እያለ ያስተምር ደግሞም ያስታውቅ ነበር። ይሄ የብሉይ ኪዳን ትልቅ ስራ ነበር። እግዚአብሔርን ማወቅ ማስተማር፣ የክህነቱ አገልግሎት፣ የነቢያቱ አገልግሎት በሙሉ እከሌ እንደዚህ ሆንክ እንደዚህ ትሆናለህ አይደለም፣ እግዚአብሔርን እወቅ ነው ወደ እግዚአብሔር ተመለስ ነው። አሁን ነቢያትን በሙሉ ተመልከቱ። ኢሳይያስን፣ ኤርሚያስን፣ ሕዝቅኤልን በሙሉ ብትመለከቱ ማዕከላዊ ትግላቸው ሰዎች እግዚአብሔርን ወደ ማወቅ እንዲመለሱና እግዚአብሔርን በማወቅ የሚገኘውን በረከት ጥቅም፣ እና ሰላም እና ረፍት እንዲያውቁ ማድረግ ነበር። በጣም አስደናቂ አገልግሎት ነበር እና እዛ ታሪክ መጽሐፍ ላይ እንደዛ ታያላችሁ። ትንቢተ ሆሴ ላይ ደግሞ ምዕራፍ 6 ቁጥር 6 እዚህ ጽፌዋለሁ። ስላይዱ አጠር ብሏል። እዚህ ጋር እንደዚህ የሚል ቃል ታነባላችሁ። ሆሴ 6 6 ነሚያ 8 8 ሆሴ 6 6 ከመስዋዕት ይልቅ ምህረትን ከሚቃጠልም መስዋዕት ይልቅ እግዚአብሔርን ማወቅ እወዳለሁ። ብሎ እግዚአብሔር ተናገረ። እግዚአብሔር የሚወደውን ነገር ነው የተናገረው። ምንድን ነው የምትወደው እግዚአብሔር ተብሎ የተጠየቀ አይነት። እግዚአብሔር የተናገረው ነገር በጣም የሚገርም ነው። ከመስዋዕት ይልቅ ምሕረት አሁን ሰዎች መስዋዕት አቀረብን በግ፣ በሬ ምናምን ከምትሉ ይልቅ ይቅርታ አድርጉ ምሕረት ነው እኔ የምወደው ነው የሚለው። ሁለተኛ ደግሞ ከሚቃጠል መስዋዕት ይልቅ እግዚአብሔርን ማወቅ ነው የምወደው መስዋዕት ከማቅረባችሁ በፊት እኔን እወቁኝ። እግዚአብሔርን ሳያውቁ ሰዎች የሚያቀርቡት መስዋዕት የሚያቀርቡት አምልኮ የሚያቀርቡት አገልግሎት በእግዚአብሔር ዘንድ ተቀባይነት የለውም ነው እግዚአብሔርን ማወቅ በጣም አስፈላጊ ነው። እወደዋለሁ ብሎ እግዚአብሔር የተናገረው እኔን እንድታውቁኝ ነው። እግዚአብሔር መታወቅ የሚፈልግ ደግሞም የሚታወቅ አምላክ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ እግዚአብሔር የሚናገረው በመጽሐፍ ቅዱስ ውስጥ እኔን ወቁኝ፣ በግላችሁ ወቁኝ ነው። በግላችሁ አንተ ሰው እወቀኝ፣ አንቺ ሰው እወቂኝ እያለ ነው እግዚአብሔር የሚናገረው። እንግዲህ የክርስትና ማዕከላዊ መርሆ የምናመልከውን እግዚአብሔርን ማወቅ እና እሱን ለማወቅ ደግሞም እሱን በማወቅ መኖር እንድንችል ነው። ምክንያቱም እግዚአብሔር የሚባለው አምላክ የሚታወቅ አምላክ ነው። የሀሳብ አምላክ አይደለም። እኛ የምንከተለው ድሮ እኔ ወጣት በነበርኩበት ጊዜ ኢትዮጵያ ውስጥ የነበረ የኮሚኒዝሙ እንቅስቃሴ ክርስቲያኖችን ይጠራቸው የነበረው አይዲያሊስቶች በማለት ነበር። ማለት ምን ማለት ነው? ሀሳባውያን ነው ተብሎ የተተረጎሙ እነዚህ ሀሳባውያን ናቸው። የማይታወቅ እግዚአብሔር ለማወቅ ነው የሚፈልጉትና የማርክሲስት ሌኒኒስት ፊሎሶፊ ነው ያንን የሚለው እኛ ግን ሀሳባውያን አልነበርንም፣ ተግባራውያን ነበር። እግዚአብሔር የሚታወቅ አምላክ መሆኑን ባላውቅ ኖሮ እኔ ክርስትናን አልከተልም ነበር። እግዚአብሔር የሚታወቅ አምላክ ነው። እግዚአብሔር ይመስገን። ስለዚህ ጳውሎስ እማቀውን ጌታ ኢየሱስን አሁንም አሁንም አሁንም ላውቀው ፈልጋለሁ ብሎ ሲናገር ነው የምናየው። እኔ የእናንተ ምኞት ምን እንደሆነ አላውቅም። የጳውሎስ ምኞት ግን ማርኮኛል። ጌታ ኢየሱስን ማወቅ እንደገና ማወቅ እንደገና ማወቅ። የአራተኛው እና የመጨረሻው ስላይዴ ላይ ያለው የማጠቃለያ መልእክቴ ክርስቶስን የማወቅ ጠቀሜታ። ማወቅ ማወቅ ማወቅ ስላችሁ ነበር እስካሁን እና ጠቀሜታ አለው ወይ? እግዚአብሔርን ጌታ ኢየሱስ ክርስቶስን ማወቅ ክርስቶስን ማወቅ የሚኖረውን ጠቀሜታ በአንደበት ገልጾ መጨረስ አይቻል ክርስቶስን ስናውቅ መንፈሳዊ አይኖቻችን በትክክል ይበራሉ። ጥርት አድርገን ነገሮችን ሁሉ እናውቃለን። እኔ ጌታ ኢየሱስ ክርስቶስ ካደረጋቸው ተአምራቶች ሁልጊዜ ሳነበው የሚደንቀኝ ማርቆስ ስምንት ላይ ያለው ተአምር ነው። ማቴዎስ ስምንት ማርቆስ ስምንት እና ጌታ ኢየሱስ ክርስቶስ ቤተሳይዳ ከተማ ሲመጣ አይነስውር አመጡለት። ልክ ከተማ ውስጥ እንደገባ እና ዓይነ ስውሩን ጌታ ኢየሱስ በእጁ ያዘውና ይዞ ከከተማ ወደ ውጭ ያወጣው እና ከዛ በኋላ በአፈር ላይ ምራቅ ተፋና ጭቃ አደረገና አይኑን ነካው እና ታያለሁ አለው። ሰውዬው ልክ እንዳንዳንድ ሰዎች ገና የእግዚአብሔር መንፈስ ነካ ሲያደርጋቸው ቡራ ክረዩ እንደሚሉ አይነት ሰዎች አልሆነም። እና አዎ፣ አያለሁ ሰዎች እንደዛፍ ሲመላለሱ አያለሁ ብሎ ተናገረ። እና ይሄ የመጀመሪያ መገለጥ ነው። ሰዎች እንደ ዛፍ ሲመላለሱ ማየት፣ ግን ሰዎች እንደ ዛፍ ነው የሚመላለሱት? ይሄ ትክክለኛ አመለካከት ነው፣ ጥርት ያለ አመለካከት ነው አይደለም። ስለዚህ ይሄ ሰውዬ የተናገረው ግን እውነቱን ነው። በጣም እውነተኛ ሰው ነው። እውነቱን ነው የተናገረው። ሰዎች እንደ ዛፍ ሲመላለሱ አያለሁ ነው ያለው። ነገሩ ልክ አይደለም ግን እውነቱን ነው የተናገረው። እሱ ጌታ ኢየሱስ ይሄ ሰውዬ የተናገረውን ነገር አየና፣ ይሄ ሰው ድጋሚ መነካት ያስፈልገዋል። ስለዚህ ድጋሚ አይኑ ምን አደረገው ነካው። አሁንስ? ብሎ ሲጠራው ሁሉን አጥርቶ ከሩቅ ሳይቀር ተመለከተ ይላል። ጌታ ኢየሱስን ማወቅ ልክ እንደዛ ነው። መጀመሪያ የሚኖረን እውቀት ይኖራል፣ ግን ድጋሚ ድጋሚ ድጋሚ ስናውቅ ሁሉን ነገር አጥርተን ማየት የምንችል ሰዎች ነው የምንሆነው። አንዱ ጠቀሜታ ይሄ ነው። ሐዋርያው ቅዱስ ጳውሎስ ለኤፌሶን ሰዎች እጸልይላችኋለሁ ካለ በኋላ ኤፌሶን ምዕራፍ 3 ላይ እግዚአብሔርን በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ እጸልያለሁ ካለ በኋላ በተከታታይ የተናገራቸው ነገሮች ይህንን ነው የሚያሳዩት። ምን አለ? የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እሱም በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ እለምናለሁ። ይህም ብሎ እሱም በማወቅ የጥበብና የመገለጥ መንፈስ ሲሰጣችሁ፣ የልባችሁ ዓይኖች ሲበሩ፣ የመጥራቱ ተስፋ ምን እንዲሆን፣ በቅዱሳን ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን፣ ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው። ዞሮ ዞሮ እውቀት ላይ ነው የመጣው እና ጥርት ያለ እውቀት እንዲኖረን ያደርጋል። በዓለም ላይ ስላለው አጠቃላይ ሁኔታ የተምታታ እውቀት አይኖረንም። ክርስቶስን ስናውቅ የሚነገረውን ነገር ምን እንደሆነ መመርመር እንችላለን። ክርስቶስን ስናውቅ የፖለቲካ አጀንዳዎች አቅጣጫቸው ወዴት እንደሆነ ልናውቅ እንችላለን። ብዙ ሰዎች የተምታታባቸው ናቸው። ክርስቶስን አለማወቅ ብዙ ነገር እንዲምታታባቸው አድርጓል። ስለዚህ ክርስቶስን ስናውቅ የእግዚአብሔርን ፍቅር፣ የእግዚአብሔርን ርኅራሄ እንዲሁም ኃይሉን ማወቅ እንችላለን። ክርስቶስን ስናውቅ የመለየት ነገሮችን በትክክል የማወቅ ጥበብ ይኖረናል። ክርስቶስን ስናውቅ መሳይ አጭበርባሪ ሊያጭበረብረን አይችልም። ክርስቶስን ስናውቅ የሕይወት ዓላማና ትርጉም በትክክል ይገባናል። ለምንድን ነው የምኖረው? የእምነቱ ምስጢርና እውነት ይገባናል። ክርስቶስን ስናውቅ ክርስቶስን ስናውቅ እምነታችን በሱ ላይ ይጠነክራል ይበረታል። ክርስቶስን ስናውቅ መንፈሳዊ መጽናናትና ተስፋ ይበዛልናል። ክርስቶስን ስናውቅ ህብረታችን ከአብ ከመንፈስ ቅዱስም ጋራ የጠነከረ ይሆንልናል። ክርስቶስን ስናውቅ ማንንም ምንንም አንፈራም። ሰይጣን ከእግራችን በታች ሁል ጊዜ እንደሚወድቅ እናውቃለን። ክርስቶስን ስናውቅ ብዙ ሰዎች እኔ ደብረ ብርሃን ደብረ ብርሃን ብያለው፣ ለሰዎች አንድ ነገር ነገርኳቸው። ክርስትና የሚባለው እምነት የፍርሃት እምነት መስሎ ነው የተቆጠረው ሰዎች በቃ በኮሽ ሲል በሙሉ ደንብረው በኢየሱስም በኢየሱስ ስም ይላሉ። በኢየሱስ ስም ማለት ክፋት የለውም። ግን በብዙ መንገድ የፍርሃት መንፈስ የፍርሃት እምነት መስሎ ነው የተሳለልን። ክርስቶስን ስናውቅ የሚያስፈራን ነገር የለም። ምክንያቱም ክርስቶስ ከማን ጋር ነው የሚሆነው? ከእኛ ጋር ነው የሚሆነው። እግዚአብሔር ከእኛ ጋር ነው የሚሆነው። ከእግዚአብሔር ጋር ቀጥታ ግንኙነት አለን። እግዚአብሔር እንደ ዓይኑ ብሌን የሚጠብቀን ሰዎች እንደሆንን እናውቃለን መቶ በመቶ። ክርስቶስን ስናውቅ ክርስቶስን ስናውቅ አስደናቂ የህይወት ልምምድ ይኖረናል። እግዚአብሔር የተመሰገነ ይሁን። ስለዚህ ጳውሎስ ለምንድን ነው የተመኘኸው ብትሉት፣ እነዚህን ሁሉ የነገርኳችሁን ነገሮች በሙሉ በውስጡ የያዘ እውነት ስላለበት ነው ጳውሎስ ክርስቶስን እንዳውቅ ነው የምመኘው። ምኞቴ እሱን እንዳውቅ ነው። እና ክርስቶስን ለማወቅ ታዲያ ምን እናድርግ? እንደ ጳውሎስ ክርስቶስን ለማወቅ የበለጠ ለማወቅ ከእውቀት ወደ እውቀት ለመሄድ ምን እናድርግ? የተወሰኑ ነገሮችን እጠቅሳለሁ። ሰዓቴ እየሮጠ ነው። ክርስቶስን የበለጠ የማወቂያ መንገዶችን ማወቅ ክርስቶስን የበለጠ እንድናውቅ ይረዳናል። አንደኛው መቼም ሁልጊዜ ሊነገር የሚችለው መጽሐፍ ቅዱስን የእግዚአብሔርን ቃል እንደሚገባ ማንበብ ነው። ክርስቶስን ለማወቅ መሰረቱ እሱ ነው። መጽሐፍ ቅዱስ ላይ ብሉይ ኪዳን ላይ ስለ ክርስቶስ ነው የተነገረው። ፈሪሳውያኑ መጥተው እናንተ በሙሴ መጽሐፍ ታምናላችሁ፣ ሙሴና የሙሴ መጽሐፍ እኮ የተናገሩት ነገር በሙሉ ስለማን ነው? ስለ እኔ ነው። መጽሐፉን ስናነብ ክርስቶስን እናውቃለን። በሙሉ መጽሐፍ ቅዱስ ስለ ጌታችን ስለ ኢየሱስ ክርስቶስ ነው። እዝራ እያነበበ ያስተምር የነበረው እግዚአብሔርን ማወቅ መጽሐፍ ቅዱስን በማንበብ ላይ የተመሰረተ ስለሆነ ነው። ስለዚህ መጽሐፍ ቅዱስ በግልጥ የማይሰበክበት የማይነገርበት ቦታ የምትሄዱ ከሆነ ክርስቶስን የማወቅ ዋስትና የላችሁም። እንደዛ አይነት ቦታ መሄድ የለብንም፣ በጠቃላይ ባጠቃላይ በምንም አይነት መንገድ ማለት ነው። ክርስቶስን ለማወቅ የበለጠ የማወቂያ መንገዶችን እየተናገርኩ ነው። መጽሐፍ ቅዱስ ስለ ክርስቶስ ነው የሚናገረው፣ ማንበብ አለብን። ሁለተኛው በእውነተኛ አምልኮ ላይ መሳተፍ ክርስቶስን የማወቅ መንገድ ነው። ከቤተ ክርስቲያን አለመቅረት፣ እግዚአብሔር የወሰነው መንገድ ይሄ ነው። ቤተ ክርስቲያን የምንሰበሰበው ክርስቶስን ከማወቅ ወደ ማወቅ የበለጠ እንድናድግና በዚህ በክርስቶስ እውቀት ላይ አንድ ሆነን እግዚአብሔርን እንድናመልክ እንድንወክል ይህንን ዓለምና በዓለም ውስጥ ያለውን የሰይጣን የጨለማ አሰራር አብርን ባንድ ላይ እንድንገረስስ ብዙ ሰዎችን ወደ ክርስቶስ ለማምጣት ነው። ክርስቶስን ለማወቅ በጸሎት መትጋት ሌላ ወሳኝ ነገር ነው። የማይጸልዩ አማኞች እግዚአብሔርን ለማወቅ አይችሉም። እግዚአብሔርን የማያውቁም አማኞች አማኞች ነን የሚሉ እግዚአብሔርን የማያውቁ አማኞች ሊኖሩ አይችሉም። እግዚአብሔርን እናውቃለን ብለው የማያውቁ ሰዎች አሉ። በጸሎት መትጋት የእውነተኛ አማኞች ትክክለኛ ሕይወት ነው። በጸሎት በእግዚአብሔር ፊት በእውነተኛ መንፈስ በተሰበረ ልብ የምንቀርብ ከሆነ እግዚአብሔር እንደዛ አይነት ልብ ስለማይንቅ ሁል ጊዜ ከእግዚአብሔር ጋር ሕብረታችን አንድነታችን ይቀጥላል ማለት ነው። ክርስቶስን የበለጠ የማወቂያ መንገዶች መካከል አንዱ ጌታን በልዩ ልዩ የማገልገል መንገዶች ውስጥ መሳተፍም ነው። እነዚህን አንድ አራት የሚሆኑ ነገሮች ጠቅሻለሁ። እግዚአብሔር አምላካችን እያበዛን ሲሄድ ልዩ ልዩ አገልግሎቶች በመካከላችን እንደሚኖሩ አምናለሁ። የህፃናት አገልግሎት ይኖረናል። የጸሎት አገልግሎት ይኖረናል። በልዩ ልዩ አገልግሎት ውስጥ መሳተፍ እናደርጋለን። በአገልግሎት ውስጥ በተሳተፍን ቁጥር እግዚአብሔርንና ጸጋውን እያየን እኛ ብቻ በመንፈስ ማደጋችን ሳይሆን ለመላእክትም አስተማሪዎች ሆነን እንገኛለን። በጣም ከመጽሐፍ ቅዱስ ውስጥ ከሚገርሙኝ ጥቅሶች ኤፌሶ ምዕራፍ 3 ላይ ያለው ነው። እግዚአብሔርን በማገልገል በኩል የቤተ ክርስቲያን ሰዎች እንዲህ ተሰብስበው ስናመልክ ራሱ መላእክት በሰማይ ምን ያደርጋሉ ይላል ከኛ ትምህርት ይወስዳሉ ብሎ ኤፌሶ ምዕራፍ 3 ላይ ሐዋርያው ቅዱስ ጳውሎስ ተናግሯል። በጣም የሚገርም ነው። እግዚአብሔርን ማምለክ፣ እግዚአብሔርን ማገልገል፣ እግዚአብሔርን ማወቅ ለሰማይ ላልወደቁት መላእክት ትምህርት የሚሰጥ የወደቁትን መላእክት ደግሞ የሚኮንን አስደናቂ አገልግሎትና ሕይወት ውስጥ ነው የምንገባው። እግዚአብሔር የጳውሎስን ምኞት የእኛ ምኞት ያደርገው። ክርስቶስን እንዳውቀው እመኛለሁ። እንዳውቀው ሌሎቹ ምኞቶች የሚቀጥሉት ጊዜያት እናያለን። እዚህ ላይ አቆምና ከእህታችን ከናንሲ ጋር ቁጥር ሰባትን እንዘምራለን።